ዓለም አቀፉ የማላላ ፋውንዴሽን በኢትዮጵያ ሶስት የትምህርት ሻምፒዮን ኔትወርኮችን ባቋቋመ በወር ጊዜ ውስጥ የኮቪድ አስራ ዘጠኝ ወረርሽኝ በሀገሪቱ የተከሰተ ሲሆን ይህን ተከትሎም ኮቪድ አስራ ዘጠኝ በአጠቃላይ ትምህርት በተለይም በልጃገረዶች ላይ ያሳደረውን ተጽዕኖ ለማወቅ በቤኒሻንጉል በአዲስ አበባና በአማራ ክልል ላይ ጥናት ተደርጓል። የህይወት ኢትዮጵያ ዋና ስራ አስፈጻሚ አቶ ጌታለም ካሳ የጥናቱን ይዘትና ውጤት እንዲህ ያስረዳሉ። መንግስት ወረርሽኙን ለመከላከል የወሰዳቸው እርምጃዎች አሉ። ከእነዛ እርምጃዎች አንዱ ትምህርት ቤት ጋት ነው። ስለዚህ ትምህርት ቤት ሲዘጋ ተማሪዎች በአጠቃላይ በተለይ ደግሞ ሴት ልጃገረዶች ሁሉም ወደ እቤታቸው ነው የተቀመጡት። እና በዛ ሂደት ውስጥ ምንት ነው የነበረው አልፋቶች ነው የሚለውን ነው። እንግዲህ አዲስ አበባ፣ በቤኒሻንጉል ጉሙዝና በአማራ ክልል አካባቢ ጥናቱ እንዳስ የሞከረው እንግዲህ አንዱ ያው በግልጽ የሚያሳየው ዳገረዶች በተለይ ትምህርት ቤት መዘጋት የሚፈጠረባቸው ተጽዕኖ ቀላል አይደለም። በአንዳንድ አካባቢዎች ግን ከአቅም በላይ የሆኑ ስራዎች፣ አንዳንድ አካባቢዎች ደግሞ ያለዕድሜ ጋብቻ፣ እነዚህ እነዚያ ነገሮች በፍቹ ከስተውለዋል። ጥናት ላይ ባህላዊና ማህበራዊ ተጽዕኖዎች ልጆቹ ላይ እንደገና ተመልሰው እንዳረፉባቸው፣ አንድ የሴት ልጅ ደረጃት እነዚህ ነገሮችን አዙ አንዳንድ አካባቢዎች ሌላ የጀንደር ቤዝድ ቫዮለንስ ቤት በመቀመጣቸው ምክንያት እየተፈጠሩ የነበሩ ቫዮለንሶች አሉ። ያ የሚያሳየው ምንድነው? ኮቪድ መሰረታዊ የሆነው የኑሮ ችግር ላይ የበለጠ ጫና በቤተሰብ ላይ ፈጥሯል። አቶ ጌታለም ጥናቱን መሰረት በማድረግ ኮቪድ አስራ ዘጠኝ ያስከተለው የኑሮ ጫናና የትምህርት መቋረጥ ልጃገረዶችን ለስደት ዳርጓል ይላሉ። የኑሮ ጫና ብዙ ተጫኑ ምክንያት እንግዲህ ኑሮን ለማሸነፍ ቤተሰብ የቆሎኒ ጫና ተያርክበት አይነት ነገር ታይቷል። ልጆች በተጨማሪም ትምህርት ተቋርጦ በነበረበት ወቅት መንግስት ተማሪዎች ከትምህርት ገበታቸው እንዳይርቁ በማለት የድረገጽ ትምህርትን ጨምሮ በቴሌቪዥን እና በሬዲዮ ትምህርት ለመስጠት ሲሞክር መቆየቱን አስታውሰው፣ ይሁንና በዚህ መልኩ የተሰጠው ትምህርት ሰማንያ በመቶ ለሚሆኑ ተማሪዎች ተደራሽ እንዳልነበረም ተመላክቷል። ሌላ ምንድን ነው? ትምህርት ፕሮግራም በሬዲዮን በቴሌቪዥን አለ። እሱን በተጠናከረ መልኩ ነው በማስቀጠል በኩል ግን በተለይ ከተማ ውጭ የሆኑ ገጠር ላይ ያሉ ልጆች የሬዲዮን የቲቪ የቴሌቪዥኑ አክሰስ ለሌላቸው በተለይ ኤለመንተሪ ጋ ሲሄድ ሬዲዮን ያለው ወደ ሁለተኛ ደረጃ ደግሞ ስሚሄድ ቴሌቪዥን ያለው ስለዚህ ያንን ይዘው በተፈለገ ሁኔታ ማግኘት አለመቻል ራሱ ልጆቹ ወደ ትምህርታቸው በተጠናከረ መልኩ ትምህርታቸው መከፋፈል ሳይችሉም ችሉ አድርጓቸዋልና ይህም አንዱ በጥናቱ ጎልቶ የወጣ ነው። ጥናቱን በመመርኮዝ ልጅ ልጃገረዶች ወደ ትምህርት ገበታቸው ሲመለሱ በሀገር አቀፍ ደረጃ መደረግ አለባቸው የተባሉ አምስት ምክር ሀሳቦችም ተቀምጠዋል። ጥናቱ አንዱ የሚያነታው ምክር ሀሳብ ከትምህርት በሬዲዮ ፕሮግራም ልጆቹን በተፈልገው መልኩ መግለጫ ከቻለም በተለይ ወደ ያሉ ልጆችን ከተማ አካባቢ ያሉ ወይም ደግሞ አቅሙ ያላቸው ቤተሰብ ልጆች ቴሌቪዥኑን ሬዲዮ አክሰስ ሊኖራቸው ይችላል። ግን አክሰሱ ስላለ ብቻ አይደለም ሬዲዮ እና ቴሌቪዥንን የሚከታተሉትና እንግዲህ እሱ እሱ አንዱ መሰረታዊ ችግር ስለሆነ አክሰስ በሌለበት ኤሪያ ላይ እንዴት ተደርጎ አክሰስ ማድረግ የሚችል ትምህርቱን በአግባቡ መከታተል የሚችሉ የምን ሪኮሜንዴሽን ነው የነበረው። እንግዲህ ሌላኛው በተለይ ልጃገረዶች ወደ ትምህርት ቤት ሲመለሱ የጾታ እኩነት እንደተመለከተ ሊደረግ የሚገባቸው ጥንቃቄዎች መኖር ይቻል አለባቸው። ምክንያቱም ትምህርት ቤት አካባቢዎች ልጃገረዶችን ቤቶችን ሊጠብቁ ወይም ደግሞ አካባቢው ለእነሱ ምቹ እንዲሆን ማድረግ ያስፈልጋል። በኮቪድ ውስጥ ነው የሚመጡት፣ ከትምህርት ርቀው ነው የሚመጡት። ለልጆቹ ምቹ መሆን የሚችልበት ሁኔታ ሚኖር መቻል አለበት ነው። ሌላ እንግዲህ ቤተሰብ ጋር ተያይዘው እንደዚሁ የኮቪድ ያከበረው ይሄ ለገጠር ብቻም አደለም። የልጃገረ ቤተሰቦች ልጆቻቸውን ትምህርት ቤት ለመላክ ሊቸገሩ ስለሚችሉ በተለይ ኢኮኖሚክ ቤተሰብን አፖርት ሊያደርግ የሚችል መካኒዝም ሊኖር መቻል አለበት። ይህ ባህላዊና ማህበራዊ ተጽዕኖ ለልጃገረዶች ላይ ሊፈጥሩ የሚችሉ ነገሮች ላይ ትኩረት ተሰጥቷቸው መሰራት አለባቸው። ይሄ ናቸው እንግዲህ ጥናት የትምህርት ሚኒስቴርን ጨምሮ ለባለድርሻ አካላት እንዲደርስ ተደርጎ ውይይት የተደረገበት ሲሆን በቀጣይም እነዚህ ምክር ሀሳቦች በምን መልኩ ወደ ተግባር ሊመጡ እንደሚችሉ እና በሀገር አቀፍ ደረጃም የፖለሲ ለውጥ ማድረግ አስፈላጊ እንደሆነ የመመካከርና የመከታተል ኃላፊነት መወሰዱንም አቶ ጌታለም ካሳ ጨምረው አስታውቀዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።